ዓለም አቀፉ የፍልሰት ድርጅት አይኦኤም ታንዛኒያ ውስጥ ተይዘው የነበሩ ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማገዙን ይፋ አድርጓል። ስራው የብዙ ወገኖችን ትብብር የሚጠይቅ እንደሆነም በኢትዮጵያ የሚገኘው የድርጅቱ ጽሕፈት ቤት አስታውቋል። ድርጅቱ በአሁኑ ወቅትም በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችን ወደ ሀገራቸው ለመመለስ ሀገሮችን እያስተባበረ መሆኑን ይፋ አድርጓል። መለስካቸው አምሃ ዘገባ አልኳል። በዓለም አቀፉ የፍልሰት ድርጅት አጋዥነት ከታንዛኒያ ወደ ሀገራቸው ባለፈው ሐሙስ የተመለሱት ሰባ አራት ኢትዮጵያውያን ሲሆኑ ከእነዚህ መካከል ሀያ አንዱ ለአካለ መጠን ያልደረሱ ታዳጊ ወጣቶች መሆናቸውን መረጃዎች ያስረዳሉ። ሰባ አራቱም በህገ ወጥ እየሰዋዙ አዘዋዋሪዎች ደባ ተታለው እጅግ ከባድ በሆነ መንገድ የኬንያን ድንበር አልፈው ታንዛኒያ እንደደረሱ በታንዛኒያ የጸጥታ ኃይሎች እንደተያዙ ታውቋል። ዓለም አቀፉ የፍልሰት ድርጅት ስራው ከዚህ እንደጀመረ በኢትዮጵያ የድርጅቱ ጽህፈት ቤት የመረጃ ባለሙያ ወይዘሮ ልዩነት ደምስስ ያብራራሉ። አንድ ለዋላ ሀገር ያለ ቪዛ ያለ የግዞ ሰነዶችን ባላሟሉበት ሁኔታ ወደ ሌላ ሀገር ሲገቡ የዛ ሀገር መንግስት የራሱን የሆነ እርምጃ ይወስዳል። በነኚህም ሁኔታዎች ውስጥ ለምሳሌ በአፍሪካ ሀገሮች ውስጥ እስር ቤቶች ውስጥ የሚቆዩ ኢትዮጵያኖች አሉ። እንግዲህ ከእስር ቤት ከመሄድ ጀምሮ ነው እንግዲህ ስራው የሚጀምረው ማለት ማለት ነው አሁን እነዚህ ታንዛኒያ ውስጥ ተይዞ የነበሩ ሰዎች በተመሳሳይ ሁኔታ ነው የተገኙት። ማለት ነው አብዛኛዎቹ እስር ቤቶች ውስጥ የነበሩ ናቸው። ይሄ ለመጀመሪያ ጊዜ የሆነ ሳይሆን ላለፉት ሶስት አራት አመታት፣ ከታንዛኒያ እስር ቤቶች ውስጥ ኢትዮጵያኖችን እያስፈታን ወደ ኢትዮጵያ እንዲመጡ የማድረግ ስራዎች እንሰራለን። ይሄ ማለት ምንድን ነው? አንዳንዶቻቸው የፍርድ ጊዜያቸውን የጨረሱም ናቸው፣ ሌሎቹም ደግሞ የታንዛኒያ መንግስት ወደ ሀገራቸውን እንዲመለሱ ፍላጎት አለው። ከእነሱ ጋር በመተባበር ነው የምንሰራው ማለት ነው በህገ ለውጥ መንገድ ሀገር ውስጥ የገቡ እንደመሆናቸው ማለት ነው። ወይዘሮ ልዩነት እንደገለጹት ድርጅቱ ከዚህ በፊት በተመሳሳይ መንገድ ኢትዮጵያውያን ስደተኞችን ወደ ሀገራቸው መልሷል። በፈረንጆቹ የዘመን አቆጣጠር በዚህ ዓመት ብቻ ከየመን ከ1220 የማያንሱ ኢትዮጵያውያንን ወደ ሀገራቸው ለመመለስ ድጋፍ ሰጥቷል። ባለፈው ዓመት ማለትም በ2015 ዓ ም ደግሞ ድርጅቱ ኢትዮጵያውያንን በዓለም አቀፉ የፍልሰት ድርጅት አማካይነት ወደ ሀገራቸው ተመልሰዋል ዋናው ነገር ግን ተመላሾቹ በገዛ ፈቃዳቸው መመለሳቸው ነው ሲሉ ወይዘሮ ልዩነት ለጉዳዩ አጽንኦት ይሰጣሉ ዋናው ነገር ምንድን ነው እነኚህ ሁሉም እስር ቤቶች ውስጥ የሚገኙ ኢትዮጵያኖች ወይም ወደ ሌላ ሀገር ለመሻገር የሚሞክሩ ኢትዮጵያኖች ሁሉም በፈቃደኝነት መመለስ ይፈልጋሉ ማለት ላይሆን ይችላል በፈቃደኝነት መመለስን ነው የሚደግፈው አንዳንዶቹ በኢኮኖሚ ምክንያት ጉዟቸውን መቀጠል ይፈልጋሉ። ወደ ሀገራቸው በፖለቲካም በተለያየ ምክንያት በግል ጉዳያቸው ጭምር ምክንያት ወደ ሀገራቸው መመለስ ላይፈልጉ ይችላሉ። ስለዚህ ከመጀመሪያው ጀምሮ ፍቃደኝነታቸውን አረጋግጠን ወደ ሀገራቸው እንዲመለሱ የምናደርገው። ከታንዛኒያ ባለፈው ሳምንት ወደ ሀገራቸው ከተመለሱት ኢትዮጵያውያን መካከል ሀያ አንዱ ታዳጊ ወጣቶች ናቸው። የሚንከባከባቸው አንድም የቤተሰብ አባል ባጠገባቸው የለም። እነዚህ ልጆች እንዴት ከሀገራቸው ሊወጡ ቻሉ? ልጆቹ የሚሄዱበት መንገድ ከአዋቂዎቹ የተለየ አይደለም። አዋቂዎቹን ተከትለው ነው የሚሄዱት። ምንም አይነት የተለየ የአካሄድ መንገድ የላቸውም። የራሳቸውን ገንዘብ ፋይናንስ ያደርጋሉ። ቤተሰቦቻቸውም ደግሞ ከተለያየ አቅጣጫ ከኢትዮጵያም ሆነ ከደቡብ አፍሪካ በተለያየ መንገድ ገንዘብ እንዲልኩላቸው እና ለእነኚህ መግለሮች እንዲከፍሉ ይደረጋል። አንዳንዴ እነኚህ የራሳቸው ተዘዋዋሪዎች ቤታቸው ድረስ ሄደው ነው የንግድ ልውውጥ ነው። ዓለም አቀፍ የፍልሰት ድርጅት በአሁኑ ወቅትም በመቶዎቹ የሚቆጠሩ መደበኛ ባልሆነ መንገድ ከሀገራቸው የወጡና ታግተው የሚገኙ ኢትዮጵያውያንን ወደ ሀገራቸው ለመመለስ ጥረት እያደረገ መሆኑንም የመረጃ ባለሙያዋ ወይዘሮ ልዩነት ይገልጻሉ። ይሄ እንግዲህ ያው ቀጣይ ስራ ነው። ስራዎቹን ከኢትዮጵያ መንግስት እንዲሁም ደግሞ ካሉበት መንግስታት ጋር በመሆን ነው የምንሰራው። ከየመን መንግስት፣ ከዛምቢያ፣ ታንዛኒያ የእነኚህ ሀገሮች ሰፊ ትብብርና እገዛ አለ። ኢትዮጵያኖቹን አስጠልለው የያዙ ሀገሮች ከፍተኛ እርዳታ ያደርጋሉ። ዜጎቹ ወደ ሀገራቸው በሰላም እንዲመለሱ በማድረግ ሂደት ውስጥ በመንግስታቱ በኩል ምንም አይነት እንቅፋት የለም። ከሁሉም አካል ከፍተኛ ድጋፍ እናገኛለን። የድርጅቱ ችግር የገንዘብ መሆኑን እና በዚህ ረገድ የአውሮፓ ሀገሮችና የዩናይትድ ስቴትስ ኦፍ አሜሪካ ከፍተኛውን የገንዘብ ድጋፍ የሚሰጡ ናቸው ሲሉ ወይዘሮ ልዩነት ደምስስ ይናገራሉ። እጅግ ከባዱ ችግር ግን ይህ መደበኛ ስደት ወይም ፍልሰት አደገኛ መሆኑን ማሳመንና የስደት ጎርፍን ማስቆም ነው ይላሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ